Voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የዛሬ ማክሰኞ ኅዳር 29 ቀን 2007 ዓ.ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሐዬ ነኝ። ከኢትዮጵያ ትምህርት ቤቶች ጋር ለሚሰሩ አምስት የአሜሪካ ዩኒቨርሲቲዎች የ15,000 ዶላር ድጎማ ለእያንዳንዳቸው ተሰጠ። የአፍሪቃ እርሻ ጥናትና ልማት ምርምር የኢጋድ የጤና ጥበቃ ሚኒስትሮችና ባለሙያዎች ኢቦላን አስመልክቶ ሊደረግ በሚገባው ጥንቃቄና ዝግጅት ላይ ተነጋገሩ። የሚሉትን ዝግጅቶች አከታትለን እናቀርባለን። አሁን ግን ዜና ይቀድማል። ሰለሞን አባተ ያነብልናል። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። አሜሪካ ላይ ግዙፉ የሽብር ጥቃት ከተጣለበት ከመስከረም 1994 ዓ ም ወዲህ የስለላ ተቋሙ ሲአይኤ ሲሰራበት የቆየውን የምርመራ ዘዴ የሚያሳይ ዝርዝር ሪፖርት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ዛሬ ያወጣል ተብሎ እየተጠበቀ ነው። ይህ ለተራዘመ ጊዜ ሲጠበቅ የኖረ ሪፖርት እየተጠበቀ ሳለ ዩናይትድ ስቴትስ በመላው ዓለም ያሉ የዲፕሎማሲና ወታደራዊ ተቋማቷን በከፍተኛ ተጠንቀቅ ላይ እንዲቆሙ አዛለች። በባለ ስድስት ሺህ ገጹ ሪፖርት ውስጥ የተዘረዘሩት የምርመራ ዘዴዎች እጅግ በተጣበቡ ቦታዎች ውስጥ የሰውን ልጅ ተጨብጦ እንዲቆይ ማድረግን፣ እንቅልፍ ማሳጣትን፣ የመስጠምን ስሜት የሚፈጥረውን ፊት ላይ እየፈሰሰ ባለው ውሃ ማፈንን የመሳሰሉትን እንደሚያካትቱ ታውቋል። የሪፖርቱ መለቀቅ በዓለም ዙሪያ ባሉ የአሜሪካ ይዞታዎች ላይ የበረቱ የአመፃ አድራጎቶችን ሊቀሰቅስ እንደሚችል የኦባማ አስተዳደር ስጋት ያደረበት በመሆኑ የውጭ ጉዳይ ሚኒስትሩ ጃን ኬሪ ባለፈው ሳምንት ለሴኔቱ የስለላ ኮሚቴ ሊቀመንበር ዳያን ፋይንስታይን ደውለው መዘዙን በመግለጽ አሳስበዋቸዋል። ምናልባት ሁከትን ሊያስከትሉ የሚችሉ የተቃውሞ እንቅስቃሴዎች ቢፈጠሩ መቆጣጠር የሚያስችል አስተማማኝ ያሉት የመመከቻ እርምጃ መዘጋጀቱን የዋይት ሀውስ ቃል አቀባይ ጃሽ ኤርንስት ትናንት ለጋዜጠኞች ገልጸዋል። ሚስተር ኦባማ እንደተመረጡና ወደ መንበረ ርእሰ ብሔር እንደወጡ በፈረሙት የመጀመሪያ ትእዛዛቸው እንዲህ አይነቶቹን የተጠናከሩ የሚባሉ የምርመራ ዘዴዎች በይፋ አግደዋል። ስ ዛሬ ጠዋት ላይ አሉ። ፕሬዚደንቱ እንደ ተመረጡ የዛሬ ስድስት ዓመት ሁለት ፕሬዚደንታዊ ትዕዛዞችን ፈርም ያለሁ፣ የመጀመሪያው ያለ አንዳች ልዩነትና ያለ ማወላዳት ዩናይትድ ስቴትስ የጭካኔ አያያዝ ወይም ቶርቸር አትፈጽምም። የዋይት ሀውሱ ቃል አቀባይ ርነስት በሰጡት መግለጫ ምን እንደተፈጸመ አሜሪካውያንን በግልጽ ሊያውቁ ይገባል የሚል እምነት ፕሬዚደንት ኦባማ እንዳላቸው ገልጸዋል። ይህ የዛሬው ሪፖርት ሲአይኤ በከፈተው ጸረ ሽብር ጦርነት ወቅት በአልቃይዳ ተጠርጣሪዎች ላይ ፈጽሟል የተባለውን የጭካኔ ምርመራ ዘዴ ለሕዝብ የሚያጋልጥ የመጀመሪያው ሰነድ ነው ተብሏል። ሪፖርቱን ያዩ ሰዎች የሲአይኤ ባለስልጣናት የምርመራ ዘዴዎቹ መረጃዎችን ለማግኘት ጥቅም እንዳላቸው በማስረዳት እንደራሴዎቹንና ዋይት ሀውስን አሳስተዋል ሲሉ ይሰማሉ። ዩናይትድ ስቴትስ ውስጥ ሁለት መሳሪያ ያለያዙ ጥቁሮችን የገደሉ ነጭ ፖሊሶች እንዳይከሰሱ ቅድመ ክስ አጣሪ የህዝብ ኮሚቴዎች መወሰናቸውን በመቃወም ባለፈው ሌሊትም በበርካታ የአሜሪካ ከተሞች ሰልፎች ተካሂደዋል። ኒውዮርክ ከተማ ውስጥ የወጡት ሰልፈኞች የእንግሊዝ አልጋ ወራሽና የኬምብሪጅ መስፍን ልዑል ዊልያምና ባለቤታቸው ሰፋኒት ኬት የቅርጫት ኳስ ግጥሚያ ለማየት በእንግድነት ወደ ተገኙበት ባርክሌይ የስፖርት ማዕከል የሚወስደውን መንገድ ዘግተዋል። ሰልፈኞቹ የአሁኖቹ ተቃውሞች መገለጫ የሆነውን መተንፈሳቃተኝ የሚል ድምፅ ያሰሙ ነበር። ባለፈው ሐምሌ የ43 ዓመት ዕድሜውን ኤሪክ ጋርነርን ፖሊሶች ለመያዝ ሲረባረቡና ሲጥሉት በሚያሳየው የቪዲዮ ማስረጃ ላይ አንዱ ፖሊስ ከኋላው ይዞ አንቆት በነበረ ወቅት ጋርነር ታንቆ ከመሞቱ በፊት መተንፈስ አቃተኝ እያለ ሲጮህ ይሰማ ነበር። በስፖርቱ ሜዳ ውስጥ ይጫወቱ ከነበሩት ቡድኖች የአንዱ የክሊቭላንድ ከተማው ካቫሊየርስ ቡድን ሌብሮን ጀምሰን የመሳሰሉ ዓለም አቀፍ እውቅና ያላቸው ተጫዋቾች መተንፈስ አቃተኝ የሚል ጥቁር ካናቴራ ለብሰው ለግጥሚያቸው ሲሟሟቁ ታይተዋል። ካሊፎርኒያ ውስጥ ደግሞ የባርክላይ ተቃዋሚዎች ዋናውን አውራ ጎዳና፣ በአካባቢው ያለውን የባቡር ጣቢያም እንቅስቃሴ ለአጭር ጊዜ ዘግተዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ቼክ ሄግል ከኢራቅ ጠቅላይ ሚኒስትር ሃይደር አል አባዲ እና ከአሜሪካውያኑ የጦር አዛዦች ጋር ለመወያየት ዛሬ ባግዳድ ገብተዋል። የመከላከያ ሚኒስትሩ ለዚህ ተልእኮ ወደ ኢራቅ የተጓዙት ሀገራቸው እስላማዊ መንግስት ነኝ በሚለው ኃይል ይዞታዎች ላይ የአየር ድብደባ ከጀመረች ከአራት ወራት በኋላ መሆኑ ነው። ሄግል ዛሬ ባግዳድ እንደደረሱ ኢራቅ ራሷን መከላከልና መደገፍ ትችላለች ለማለት ጊዜው ገና ነው ሲሉ ሁለት መቶ ለሚሆኑ የአሜሪካና የአውስትራሊያ ወታደሮች ባደረጉት ንግግር አመልክተዋል። የዜናው ሰዓት አበቃ። ሰለሞንን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመልሳል። አሁን ወደ ቀዳሚው ዝግጅታችን እናመራለን። ዩናይትድ ስቴትስ በጥናትና ልማት ፕሮጀክቶች ላይ ከኢትዮጵያ ትምህርት ቤቶች ጋር በመተባበር ለሚሰሩ አምስት የአሜሪካ ዩኒቨርሲቲዎች ለእያንዳንዳቸው የ150 ዶላር ድጎማ ሰጥታለች። ውጥኑ የተቀየሰው በዩናይትድ ስቴትስ የውጭ ጉዳይና የትምህርት ሚኒስቴር መስሪያ ቤቶች ትብብር ሲሆን የሁለቱን ሀገሮች የትምህርት ባለሙያዎችና ኃላፊዎችን ክህሎት ለማዳበር የታለመ መሆኑም ተገልጿል። ለዩናይትድ ስቴትሱ የሜሪላንድ ዩኒቨርሲቲና ለኢትዮጵያው የደብረ ብርሃን ዩኒቨርሲቲ የተሰጠው አንዱ ሽልማት በኢትዮጵያ ለሚካሄደው የምግብ ራስን የመቻል እቅድ በሰብል ምርት ላይ ለተሰማሩ ሴቶች ስልጠና የታለመ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ ፓም ዶኪንስ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ያጠናከረችውን ዘገባ አሉላ ከበደ ያቀርበዋል። በኢትዮጵያ ውስጥ ራስን በምግብ ለመቻል የሚደረገውን ጥረት ለማገዝ የሜሪላንድ ዩኒቨርሲቲ የሚሰጠው የስልጠና አመቱን በሙሉ ሰብል ማምረት የሚያስችል በትምህርት ቤት በክፍል ውስጥና በሰርቶ ማሳያዎች ውስጥ የሚካሄድ ነው። ቤኪራም ሲንግ የዩኒቨርሲቲው የቴክኒክ አማካሪ ናቸው። ኢትዮጵያ ውስጥ የሙያ ስልጠና የማግኘት አነስተኛ እድል ያላቸውን ሴቶች ለመርዳት በተያያዘ ተስፋ የሚከናወን ነው ይላሉ። If ለሴቶች የሚሰጠው እገዛ በቀጥታ መላውን ቤተሰባቸውን ተጠቃሚ የሚያደርግ ነው። ሴቶች ተጨማሪ ገቢ ማግኘት የሚችሉበት አጋጣሚ ሲፈጠር፣ አለያም የተሻለ ምርት ማምረት ሲችሉ ያ በቀጥታ ለልጆቻቸው የተሻለ እድል በትምህርትና አመጋገባቸውን የተመጣጠነ በማድረግ እጣቸው ላይ ሁነኛ ለውጥ ያመጣል። ባለሙያ ያክለውም እቅዱ የደብረ ብርሃን ዩኒቨርሲቲ ሰራተኞችን በማሰልጠን እነርሱ ደግሞ በተራቸው በትምህርት ፕሮግራሙ ለታቀፉት ሴቶች በሚሰጡት ስልጠና በአነስተኛ ቦታ የምግብ ሰብልና አትክልቶችን የማምረት ጥበብን ጨምሮ ጠቃሚ ክህሎቶች እንዲያዳብሩ ማስቻል መሆኑን አመልክተዋል። Some of these women don't have access to land. How can we do container gardening, vertical gardening? ከነኚህ ሴቶች አንዳንዶቹ ሰብል የሚያመርቱበት አለዚያም አትክልት የሚተክሉበት መሬት የላቸውም። በቃ ማጓጓዣ ኮንቴይነሮች፣ በግድግዳዎች ላይ በአነስተኛ ቁሳቁሶችና ሌሎች ቦታዎች አትክልት ማልማት በሚቻልባቸው ዘዴዎች ይሰለጥናሉ። በተጨማሪም እንደ ዘመናዊ የዶሮ እርባታ የመሳሰሉ ዘዴዎች ስልጠና ይሰጣቸዋል። ጽጌ ማርያም በሻህ የደብረ ብርሃን ዩኒቨርሲቲ ዲን ናቸው። የፕሮጀው አጠቃላይ ዓላማ አቅምን ማጎልበት ነው ይላሉ። ኢምፓወሪንግ ዊመን ኢዝ ኢምፓወሪንግ ዘ ሆል ፖፑሌሽን ኦር ኢምፓወሪንግ ዘ ሶሳይቲ። የሴቶችን አቅም ማጎልበት መቻል ማለት የመላውን ሕብረተሰብ አቅም ማጎልበት ማለት ነው። በአንዳንድ የኢትዮጵያ አካባቢዎች የተለመደው አሰራር በግብና ሙያ ስልጠና የሚሰጠው በአመዛኙ ለወንዶች ብቻ መሆኑን ለአሜሪካ ድምፅ በሰጡት አስተያየት ያስታወሱት ደግሞ የደብረ ብርሃን ዩኒቨርሲቲው የፕሮግራም አስተባባሪ አቶ ሀይሉ ተረፈ ናቸው። ዘ ካልቸራል ዲፍረንስስ በሁሉም የኢትዮጵያ ግዛቶች ያለው አንድ አይነት አይደለም። የተለያዩ የአሰራር ባህሎችና ልማዶች አሉ። ለምሳሌ በአንዳንድ የአገሪቱ ክፍሎች ሴቶች በግብርና ሥራ መሰማራት አይፈቀድላቸውም። የዩኒቨርስቲው ዴን ጽጌ ማርያም በማዕከልም ስልጠናውን ያገኙ ሴቶች በተራቸው ሌሎች ሴቶችን ማገዝ ይችላሉ የሚል እምነት እንዳላቸው ነው የሚያስረዱት። ኢ ሆፕ ኢን ደ ኒር ፊውቸር ዊሜንስ ኢን ደ ፕሮጀክት ቢካምስ በፕሮጀው የታቀፉት ሴቶች በአጭር ጊዜ ውስጥ የማህበረሰብ አሰልጣኞች ለመሆን ይበቃሉ የሚል ተስፋ አለኝ። ከአራት ተጨማሪ የኢትዮጵያ የትምህርት ተቋማት ጋር ለሚሰሯቸው የምርምርና ስልጠና ስራዎች የሚውለው ይህ ገንዘብ የገንዘብ ድጎማ የተሰጣቸው የተቀሩት አራት የዩናይትድ ስቴትስ ዩኒቨርሲቲዎች ብራውን፣ የቦውሊንግ ግሪን ስቴት፣ ቦል ስቴት እና የሰሜን ቴክሳስ ዩኒቨርሲቲ ቤተ መጽሕፍት ናቸው። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አማሪክ መከታተል ትችላላቸው። ከሰሃራ በመለስ ያሉት የአፍሪቃ ሀገሮች የረጅም ጊዜ የምግብ ዋስትና ብዙ አደጋዎች ተደቅነውበታል። አንድ አዲስ ዘገባ የእርሻ ምርት እንዲፋጠን ምክር ሀሳብ ያቀርባል። ይሁንና የመዋለንዋይ ፍሰት ጥናትና ምርምር እንዲሁም ልማት በእጥፍ እንዲጨምር ያስፈልጋል ይላል ዘገባው። ይህ ግኝት ይፋ የተደረገው በቅርቡ ጆሃንስበርግ በተካሄደ የእርሻ ምርምር መድረክ ላይ ነው። የእንግሊዝኛ አገልግሎት ባልደረባችን ጆ ዲ ካፑዋ ያጠናከረን ዘገባ እናቀርባለን። ከሰሃራ በስተደቡብ ባሉት የአፍሪቃ ሀገሮች ስለ ብሔራዊ እርሻ ብቃት የቀረበው ዘገባ ስለ ከፍተኛ የሕዝብ ብዛት፣ ስለ አፈር ብቃት እየተዳከመ መሄድና የዋጋ መናር በምግብ ዋስትና ላይ ስለሚጥለው አደጋ ይዘረዝራል። በበርካታ በድህነት የሚፈረጁ ሀገሮች የዋጋ መናርና ያነሰ የምግብ ተደራሽነት ባለበት ሁኔታ እንደ አውሮፓ አቆጣጠር በ2009 ዓ ም ላኩላ ላይ በተደረገው ጂ8 በተባሉት የበለጸጉ ሀገሮች ጉባኤ ላይ የተሳተፉት መሪዎች ለምግብ ዋስትና ድጋፍ ለመስጠት ቃል ገብተው ነበር። የሰውን ልጅ ከረሃብና ከድህነት ለማላቀቅ ወሳኝ እርምጃ የሚወሰድበት ጊዜ ደርሷል የሚል የጋራ መግለጫ አውጥተው ነበር። የምግብ ዋስትና አልሚ ምግብና ዘላቂነት ያለው የእርሻ ይዘት በፖለቲካው አጀንዳ ቅድሚያ ማግኘት እንዳለበትም አስምረውበታል። ከአምስት ዓመታት በፊት ከተካሄደው የላኩዌላ ጉባኤ በኋላ ታዲያ በእርሻ ላይ የሚፈሰው መዋለ ነዋይ እንደተሻሻለ አዲሱን ጥናት ካቀረቡት አንዱ ጌርዲያን ስታድስ ገልጸዋል። ስታድስ የዓለም አቀፍ የምግብ ፖሊሲ ጥናት ተቋም ከፍተኛ ፕሮግራም አስተዳዳሪ ናቸው። Investments have definitely increased since then. Um, there's been increased donor interest in agricultural research. ከዚያ ጊዜ ወዲህ አንስቶ የሟለንዋይ ፍሰት ከፍ ብሏል። ለጋሽ አገሮች እርሻን በሚመለከት ጥናት የማካሄድ ፍላጎታቸውም ጨምረዋል። ዋናው ነገር ግን የአፍሪቃ ሀገሮች መንግስታት ራሳቸው ሟለንዋይን በማበራከት ላይ እንዲያተክሩ ማድረጉ ነው። አዲሱ ሚሊኒየም ከገባ ወዲህ የእርሻ ጥናት ሟለንዋይ በመላ አፍሪቃ ወደ አምሳ ከመቶ በሚጠጋ መጠን ጨምሯል። ያም ሲባል ግን የመዋለ ንዋይ መበራከት በሁሉም ሀገሮች እኩል ይዘት እንደሌለው ገርዲያን ስታድስ ሲያስረዱ እድገቱ የሚታየው በጣት በሚቆጠሩ ትልልቆቹ ሀገሮች እንደሆነ ብዙዎቹ ትንንሾቹ ሀገሮች ግን እንዲያውም ወደ ኋላ እንደቀሩ ገልጸዋል አፍሪካ ውስጥ አብዛኛው የእርሻ ምርምር እድገት የታየው በናይጄሪያ ኡጋንዳ ታንዛኒያ ና ኬንያ እንደሆነ የጥናቱን ዘገባ ካዘጋጁት አንዱ ስታድስ ጠቁመዋል ወደ ኋላ የቀሩት አነስተኛ ሀገሮች ደከም ያለ ኢኮኖሚ ያላቸው በመሆናቸው የሚያስፈልጉትን ትልቅ መዋለ ንዋያዎችን ለመመደብ እንደሚያዳግታቸው ስታት ጨምረው ገልጸዋል። Having said that, it's not like that every single small country is lagging behind. There are also examples of small countries. ይህም ሲባል እያንዳንዳቸው ትንንሽ ሀገሮች ወደ ኋላ ቀርተዋል ማለት አይደለም። ስለ እርሻ ምርምር ጠቀሜታ በመገንዘብ የሚጠቀሱ ትንንሽ ሀገሮች መንግስታትም አሉ። በአብዛኛው ሲታይ ግን ከትንንሾቹ ሀገሮች በበለጠ እድገት ያሳዩት ትልልቆቹ ናቸው። በአብዛኛው እንዲህ አይነት ችግር እየታየውም ፈረንሳይኛ ተናጋሪ በሆኑ የምዕራብ አፍሪካ ሀገሮች ውስጥ ነው። ሀገሮች በዓለም ደረጃ ተከስቶ ከነበረው የገንዘብ ቀውስ እያገገሙ ሲሄዱ ከአምስት ዓመታት በፊት የተጀመረው የለጋሾች መዋለ ንዋይ መበራከት እየቀነሰ እንደሄደ የዓለም አቀፍ የምግብ ፖሊሲ ጥናት ተቋም ከፍተኛ ፕሮግራም አስተዳዳሪ ገርዲያን ስታድ ጠቁመዋል። areas that definitely need improvement are the actual costs of R&D programs. ለእርሻ ጥናትና ልማት ፕሮግራሞች የሚያስፈልገውን ወጪ በሚመለከት መስተካከል ያለባቸው ነገሮች አሉ። የብዙ ሀገሮች መንግስታት ስለ እርሻ ጥናትና ምርምር ለሚያካሄዱ ሰዎች የሚከፍሉት ዋጋና ለጥናት ፕሮግራሙና ለመሰረተ ልማት መዘርጋት ከሚደረገው ወጪ ጋር አይመጣጠንም። በብዙ ሀገሮች መንግስታት ከሚመድቡት አጠቃላይ ወጪ ከሰማኒያ በመቶ በላይ የሚውለው በሰራተኞቹ ክፍያ ላይ ነው። ስለሆነም ለጥናት ፕሮግራሙ ብዙም የሚቀር ነገር አይኖርም ማለት ነው። ብዙ ገንዘብ የሚሄደው ለሰራተኞች ክፍያ ነው ሲባልም የክፍያው መጠን አነስተኛ በመሆኑ ሀገሮቹ ምርጥ የሆኑ የእርሻ ሰራተኞችና ተመራማሪዎች ሊያገኙ ይችላሉ። ከፍተኛ ተፈላጊነት ያላቸው የእርሻ ሰራተኞች ብዙ ወደሚከፍሉ ሀገሮችና ተቋማት መሄዳቸው አይቀርም። የአፍሪቃ ሀገሮች የእርሻ ጥናትና ልማት ሰራተኞች በብዛት የተሻለ ክፍያ ለማግኘት ወደሚችሉባቸው ሀገሮች የሚሄዱትም ለዚህ እንደሆነ ስታድስ ያስገነዝባሉ። ስለ እርሻ ምርምርና ልማት ጉዳይ የወጣው አዲስ ዘገባ ያመለከተው ሌላ ጉድለት በእርሻ ጥናትና ልማት ፕሮግራም ውስጥ የተሰማሩት ሴቶች በጣም አነስተኛ መሆናቸውን ነው። ዘ መጆሪቲ ኦፍ ፋርመርስ ኢን አፍሪካ አር አክቹዋሊ ውመን ኤንድ female scientists are in a unique አብዛኞቹ የአፍሪካ ገበሬዎች ሴቶች ስለሆኑ በእርሻ ሳይንስ ሙያ ላይ ቢሰማሩ ሴት አርሶ አደሮችን ለሚገጥሙ ፈተናዎች መፍትሄ በማግኘት ረገድ የተሻለ ሚና ይኖራቸዋል። ለሴት አርሶ አደሮች የሚያስፈልገውን ነገር የሚመለከቱ ወንዶች ሳይንቲስቶች ከሆኑ ብዙውን ጊዜ የመግባባትና የባህል ችግሮች ይከሰታሉ። በተለይም የወንዶች የበላይነት በሰፈነባቸው አገሮች ውስጥ ሴት ገበሬዎች ስለሚገጥሟቸው ችግሮች ለመናገር በበለጠ የሚያምኑት ሴት ሳይንቲስቶችን ነው። በብዙ ሀገሮች የሚታየው በልገሳ ላይ የመተማመን ሁኔታና የሚያስፈልገው ገንዘብ የማግኘቱ ጉዳይ አስተማማኝ አለመሆኑ ራሱ ወሳኝ መሆኑ እንደ ቀጠለ ከሰሃራ በስተደቡብ ስላሉት የአፍሪቃ ሀገሮች ብሔራዊ እርሻ ብቃት የቀረበው ዘገባ አውስቷል። ዘገባው በእርሻ ሳይንስና ቴክኖሎጂ አመለካከቶች ፕሮግራም የተዘጋጀው ጆሐንስበርግ በተካሄደው ጉባኤ የቀረበው በአፍሪቃ የእርሻ ዘርፍ የሳይንስ አጀንዳ አካል በመሆን ነው። አድማጮች፣ ከሰሐራ በመለስ ባሉት የአፍሪካ ሀገሮች የረጅም ጊዜ የምግብ ዋስትናን አስመልክቶ ስለሚገጥሙት በርካታ አደጋዎች የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አማሪክ መከታተል ትችላላችሁ። አሁን ደግሞ የጤና ፕሮግራም የምስራቅ አፍሪቃ ሀገሮች የጋራ ልማት ትብብር ተቋሙ ኢጋድ የጤና ጥበቃ ሚኒስትሮችና ባለሙያዎች ባለፈው ሳምንት አዲስ አበባ ላይ ተሰብስበው ኢቦላ ተከስቶ በነበረባቸው አካባቢዎችና አመታት የነበረውን ልምድ መነሻ በማድረግ ሊደረግ በሚገባው ጥንቃቄና ዝግጅት ላይ ተነጋግረዋል። በስብሰባው ላይ ጥናታዊ ጽሑፎችን ካቀረቡት ባለሙያዎች መካከል የሕክምናና የህብረተሰብ ጤና አጠባበቅ ባለሙያው በኢትዮጵያና በሌሎችም የአፍሪካ ሀገሮች የበሽታዎች ስርጭትና ቁጥጥር ላይ የሰሩት ዶክተር አያና የኔአባት ይገኙበታል። ዘጋቢያችን እስክንድር ፍሬው ዶክተር አያናን አነጋግሮ የላከው ዘገባ ቀጥሎ ላይ ይቀርባል። ስለ ኢቦላ የቀረበው እንደ ተሞክሮ ነው። ተሞክሮው ምንድን ነው? ኢቦላ በእርግጥም አዲስ በሽታ አይደለም። ምክንያቱም በፈረንጅ 1976 አካባቢ ጀምሮ ማለትም በእኛ በ1968 69 ጀምሮ በአፍሪካ ውስጥ የነበረ ና የታየ በሽታ ነው። ነገር ግን ከዛ ምንወስዳቸው ወስዳቸው ልምዶች አሉ። አስቀድሞ በሽታውን ተሎ ቶሎ ብሎ ማወቅ በተቻለበት አካባቢና ቁጥጥር በተደረገበት ቦታ በሽታው የመሰራጨት ኃይሉ ዝቅተኛ ነው። አስቀድመን በሽታው ምልክት የማየትና ያንን ደግሞ ተመርኩዞ ቁጥጥር የማድረግ ስራው በደከመበት ቦታ ደግሞ በሽታው የመሰራጨት ኃይሉ ወይም ደግሞ ፖቴንሻሉ ከፍተኛ ነው። በተለያዩ ጊዜያቶች ኢቦላ በአፍሪካ ውስጥ ተከስቷል። በተለይም ኮንጎ፣ የድሮ ዛይር በምንለው ማለት ነው፣ ሱዳን፣ አሁን ደቡብ ሱዳን የሆነው ጋር፣ እንደዚሁም ደግሞ በዩጋንዳ በተደጋጋሚ ተከስቷል። ኢቦላ ብቻ ሳይሆን ኢቦላን መሰል ቫይራል ሄሞራጂክ ፊቨርስ የምንላቸው ብጫ አበባ ወይም የሎ ፊቨር የምንለው የዛው ፋሚሊ ነው። እንደዚሁም ሌሎች አይነት በሆርሽን ሊከሰቱ የሚችሉ በሽታዎች ባሉበት አካባቢ ሁሉ የሚያስፈልገው ነገር ምንድን ነው? በሽታ ውስጥ ይከሰት ጠብቆ ከዛ በኋላ ብዙ ሞቢላይዜሽን ወይም ሩጫ ማድረግ ሳይሆን አስቀድሞ የጥንቃቄ ስራዎችን በተለይም ደግሞ የበሽታው ምልክቶች ቀድሞ የማየትንና ተጓዳኝ ዝግጅቶች ማድረግ ስራ አስፈላጊ እንደሆነ ነው። ይሄ ለኢቦላ ብቻ አይደለም። ለማጅራት ከሽትር በሽታ ሊሆን ይችላል። ለልጆች በወረርሽኝ መልክ የሚከሰቱ በሽታዎች እንደሚዝርስ የምንላቸው ምንላቸው ወይም ደግሞ የልጅነት ልምሻም ወይም ፖሊዮም ሊሆን ይችላል። ሌሎችም እንደዚህ አይነት በሽታዎች በሙሉ አስቀድሞ የመከላከል ስራውን ለመዘርጋት የሰርቬላንስ ወይም ደግሞ የክትትል መረብ መዘርጋት ያስፈልጋል። ክትትል መረብ ወይም መዘርጋት ስራው መጀመር ያለበት ከህብረተሰቡ ነው። ምክንያቱም አንድ ወረርሽኝ ሲከሰት በአንድ አካባቢ በአንድ ቦታ ነው ብዙ ጊዜ የሚከሰተው። እርግጥ አንዳንድ ጊዜ ሁለት ሶስት ቦታዎች ላይ ልናየው እንችላለን። ያን የሚያስፈላጊነቱ ምንድን ነው? በሽታዎችን በተነሱበት ቦታና በተነሱበት ጊዜ በፍጥነት መቆጣጠር እና ባሉበት መወሰን በኋላ የሚከተለውን የሰው ህይወት ህመምና ሞት ሊሆን ይችላል እንዲሁም ደግሞ በገንዘብ ወጪ ላይ በተመለከተ በኢኮኖሚ ላይ በማህበራዊ ህይወት ላይ ያለውን ጫና በከፍተኛ ደረጃ ስለሚቀንሱ የዚህ አይነት ስራዎት መሰራት እንዳለባቸው ነው። እዚህ ላይ ዶክተር አያና ለምሳሌ ዝግጅት ለኢቦላ ወይስ ዝግጅት በአጠቃላይ የጤና ስርዓቱን ለማጠናከርና ሊመጣ ለሚችል ወረርሽኝ ሁሉ ተብሎ ነው ሀገራት መዘጋጀት ያለባቸው። እያየን ያለነው ነገር አለ። ለምሳሌ ያደጉት ሀገራት የተወሰኑ ኬዞች ሪፖርት ተደርገዋል፣ ግን ወዲያው ይታከማሉ ሰዎቹ ነገሩ ይጠፋል። ለምሳሌ በአሜሪካም በስፔንም፣ ሌሎቹ መሳሪዎች አሁን በቅርብ ከሆኑ አንጻር መጥቀስ ይቻላል። አፍሪካ ውስጥ የተወሰኑ ሰዎች እያዛሉ እየተሰራጨ ይሄዳል እና ዝግጅት ለኢቦላ ወይስ ዝግጅት አጠቃላይ የጤና ስርዓቱን ለመቀየርና የጤና ስርዓቱን ለማጠናከር? እዚህ ላይ እስቲ ያብራሩ፣ ምን ነበር የእርስዎ መልእክት? የእኔ መልእክት ምንድን ነው፣ እነዚህ እንደ ምሳሌ ነው የቀረቡት። በወረሽኝነት የሚነሱ በሽታዎች ብዙውን ጊዜ የበለጠ ትኩረት ማግኘት ስለሚችሉ፣ እነዚህ በወረሽኝ መልክ የሚነሱ በሽታዎች ግን የሚነግሩን አንድ ነገር አለ። ያም ምንድን ነው፣ የጤና ስርዓትን ማጠናከር በአጠቃላይ አስፈላጊ እንደሆነ ነው። በተለይም የወረሽኝ በሽታዎች ለየት የሚያደርጋቸው ምንድነው ነው በአጭር ጊዜ ውስጥ ብዙ ሰዎችንና ብዙ አካባቢዎችን ማዳረሳቸው ነው ከዚያ አንጻር ያንን በሚከሰትበት ጊዜ ወይም ደግሞ ሌላ ሀገር የተከሰተ ካለ ከነዚህ ዓለም ተነስቶ መጠናከር ያለበት ግን አጠቃላይ ጤና ሲስተሙ ነው ምክንያቱም ለአንድ አይነት ችግር ተብሎ የሚደረግ ዝግጅት ብዙውን ጊዜ የራሱ ጥንካሬም ይኖረዋል ቨርቲካል ፕሮግራምስ የምንላቸው ለምሳሌ ነገር ግን ደግሞ ሪሶርስም ደግሞ በአጠቃቀም አኳያ ለብዙ ነገሮች ካተር እንዲያደርግ አድርጎ ማዘጋጀቱ የበለጠ ውጤታማ ይሆናል ይሄ ማክሲማይዚንግ ኦፍ ሪሶርስ የምንለው ነው ያ ሲባል ምንድን ነው አገሮች እንደ በሽታዎቻቸው ስርጭት አይነት ወይም የኤፒዲሞሎጂካል ፕሮፋይል እንደምንለው የትኞቹን ቅድሚያ ሰጠን ትኩረት እናርግባቸው ብሎ ማየት አለባቸው። እንበል መቶ ሰላሳ በሽታዎች ቢኖሩ ለመቶ ሰላሳ ሰዎችም ተመጣጣኝ የሆነ አቴንሽን ላይ ያስፈልጋቸው ይችላል። ግን እንደ ስርዓት ሰርቤላንስ ስነጋገር ያ ሰርቤላንስ ሲስተም ወይም ደግሞ የቁጥጥር ስርዓቱ ሁኔታው ሌሎችንም ሲመጡ መልስ መስጠት የሚችል መሆኑ መቻል አለበት። ያን ለማድረግ እንግዲህ የአቅም ሁኔታዎች ውስንነት ሊኖር ይችላል ወይም ደግሞ አንዳንድ ጊዜ የአገሮች ፕሮግራሞች በተዋረድ ወይም ደግሞ ቨርቲካል በሆነ ፕሮግራም ስለሚደራጁ እነዛ ራሳቸውን የቻለ አንዳንድ ተጽዕኖ ሊያሳድሩ ይችላሉ። ዞሮ ዞሮ ግን በአንድ ምክንያትም ይሁን በሌላ ምክንያት የህብረተሰብ ጤና ሲሆንናጋ መታየት ያለበት ምንድን ነው አጠቃላይ የጤና ስርዓትን ማጠናከር ላይ ነው። እዚህ ላይ ለምሳሌ የምስራቅ አፍሪካ ሀገራት ወይም የምስራቅ አፍሪካ የልማት ብሄረ መንግስታት ባለስልጣን የኢጋድ አባል አገሮች ናቸው የተሰበሰቡት የጤና ባለሙያዎች እንደርሱ ይኖል ያሉ ባለሙያዎች የሚገኙበታል ስብሰባው ላይ እና ከዚህ አንጻር እንግዲህ በሽታው የጋራ ስጋት ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ዲላሚኒ ዙማ አንዳችን ጋ እስካልጠፋ ድረስ ሁላችንም ጋር አለ ብለዋል በአንድ ወቅት ሲናገሩ ስለ ኢቦላ አፍሪካ ነጻ አትሆንም ብለዋልና። ብለዋል ና። ምን ያህል የጋራ ግንዛቤ አለ? ለምሳሌ በባለሙያዎች አካባቢ እርስዎ ከተነሱ ለውጥ ጥያቄዎች አንጻር ተነስተው ሊሆን ይችላል። አሁን የእርስዎን ፔፐር ካቀረቡ በኋላ ከተሳታፊዎች ከተነሱ ጥያቄዎች አንጻር ካዩትም በዚህ ስብሰባ ቆይታውት ምስራቅ አፍሪካ ሀገሮች የኢጋድ አባል ሀገሮች ጤና ባለሙያዎቹ ምን ያህል የጋራ ግንዛቤ አላቸው? አሁን እርስዎ ባሉት ላይ ይሄ እንግዲህ ምንድነው የምስራቅ አፍሪካ ሀገሮች እንደምታውቀው ሁሉም በአንድ እኩል ደረጃ ላይ ናቸው ማለት በጤና ስርዓታቸው አይቻልም። የራሱ የሆነ ምክንያትም አለው። አንዳንዶቹ እንደምናውቀው በግጭት በተለያዩ ችግሮች ምክንያት የጤና ስርዓቶቻቸው በጣም የደከሙ፣ አንዳንዶቹ ደግሞ ከዚያ በመውጣት ላይ ያሉ ሀገራት ናቸው። አንዳንዶቹ ደግሞ ተከታታይነት ያለ ስራ ስለሰሩ ጠንከር ያሉ ሀገራት አሉ። ዋናው ምንድን ነው የበሽታ ስጋት ስንል በተለይ ደግሞ ዓለም አቀፍ የጤና ደህንነት ወይም ግሎባል ሄልት ሴኩሪቲን ስንመለከት የአንድ ሀገር የጤና ችግር ሌላውም አገር ችግር ተደርጎ መታየት መቻል አለበት። የአንድ ሀገር የጤና ስርዓት ብቻ መጠንከር በራሱ ወይም ደግሞ ስርዓቱ ያን በሽታ ቀድሞ ማወቅና መቆጣጠር መቻሉ የበለጠ እንዳይሰራጭ ተጽዕኖ ቢኖረውም ነገር ግን ማየት ያለብን ምንድን ነው በተለይ እንደ አፍሪካ ቀንድ አይነት ሀገር አገራት ያሉበት አካባቢ አፍሪካ ውስጥም ሊሆን ይቻላል። በአብዛኛው ሰዎች የሚጓጓዙት በምድር ነው፣ በግር ነው፣ በመኪናም አይደለም በአብዛኛው ምክንያቱም ተመሳሳይ የሆነ ባህል፣ ተመሳሳይ የሆነ ቋንቋ፣ ተመሳሳይ የሆነ የቤተሰብ ትስስር ያላቸው በመሆኑ ድንበሮች የሚባለው ነገር ብዙውን ጊዜ በአፍሪካ ቀን ላይ ሊሰራ ይችላል። ስለዚህ ጠንከር ያሉ ሀገራት በስርዓታቸው ማለት ነው፣ ምናልባትም ከዛ ደግሞ ለሚወጡ ከኮምፕሌክስ ኢመርጀንስ ከምንላቸው ለሚወጡ ሀገራት ብዙ ትምህርት ሊሰጡ ይችላሉ። ወረርሽኝ የነበረባቸው እና በተደጋጋሚ በበሽታዎች የተጠቁ ሀገራት ለምሳሌ በኢቦላ እንደ ዩጋንዳ ሊሆን ይችላል፣ ወይም ደግሞ ደቡብ ሱዳን ሊሆን ይችላል። ከኛ የተሻለ ልምድ ሊኖራቸው ይችላል። ያን በሽታ መከላከል በሚቻልበት መንገድ ላይ ለምን በሕክምና መስክ ስንወስደው ልምድ ልታገኝ የምትችለው በአብዛኛውን ጊዜ ከቲዮሪ ላይ ወይም ደግሞ በቃል በምናውቃቸው ነገሮች ብቻ አይደለም፣ በተግባር የሚፈተኑ በመሆናቸው ስለዚህ አሁን እንደሚደረገው ከዩጋንዳ ተነስተው ምዕራብ አፍሪካ ድጋፍ የሚሰጡት ሙያተኞች እንዳሉ እናውቃለን። አንዳንድ ሀገራት ደግሞ በተለየ ለምሳሌ የማጅራት ገትር በሽታን ቁጥጥር ሊሆን ይችላል። በተደጋጋሚ ደርስ የሚከሰትባቸው ሀገራት እንደ ኢትዮጵያ አይነት ለሌሎች ሀገራት ላልተከሰተባቸው ወይም ሊከሰትባቸው ለሚችሉ ሀገራት የበለጠ ልምድ መስጠት ይችላሉ። ስለዚህ ግንዛቤን ስናስብ ከዚህ አይነት ዳይናሚክስ ወይም ደግሞ ከዚህ አይነት ክስተት ጋር አብረን ማየት ያለብን ይመስለኛል። ሌላ ጥያቄ ላንሳ። ለምሳሌ ኔትወርክ ናችሁ ሆይ? በመረብ የተገናኛችሁ ናችሁ ባለሙያዎቹ አሁን ፖለቲከኞቹ ናቸው ማለት ይቻላል። ኢጋድ በፖለቲካው ረገድ የተለያዩ ስብሰባዎች ያካሄዳል። መሪዎቹ ለደቡብ ሱዳን ጉዳይ እንኳን አሁን በቅርብ ጊዜ ምን ያህል እንደተገናኙ አይተናል። ከጤና አንጻር ኢቦላን ሊሆን ይችላል ሌሎችንም ለመቆጣጠር የጤና ባለሙያዎቹ መረብ አላችሁ ማለት ይቻላል። ይሄስ መፈጠር አለበት ብሎ ያምናሉ። እንዲሁም የስብሰባው ዋና ዓላማ ምንድን ነው በባለቤትነት እንደ ኢጋድ አይነት ፖለቲካል ማንዴት ያላቸው ተቋማት ይህን ማስተሳሰር እንዳለባቸው ነው። እርግጥ ነው የሙያተኞች ትስስር ይኖራሉ። ለምሳሌ በተለያዩ ሙያዎች የሙያተኞች ትስስር አሉ። የአፍሪካ ፌዴሬሽን ፐብሊክ አሶሴሽን የዚህ ስብሰባ የጋራ ቴክኒካል አዘጋጅ የሆነው ለምሳሌ አፍሪካ ውስጥ ያሉ የህዝብ ጤና አጠባበቅ ማህበራትን ወይም ፐብሊክ አሶሴሽን ስብስብ ነው። ነገር ግን በአፍሪካ ቀንድ ያሉ ሁሉም ሀገራት ብሔራዊ የጤና አጠባበቅ ማህበር የላቸውም። የተወሰኑት አላቸው፣ የተወሰኑት የሌላቸው አሉ። እንደዚህ አይነት ስብስቦች ሲኖሩ ወይም ደግሞ ፕላትፎርምስ የምንላቸው ሲገኙ ዋናው ዓላማው ምንድን ነው? እንደዚህ አይነት ክህሎትን ማለዋወጥ መቻል ነው። አሁን እዚህም ስብሰባ ላይ ብታየው በፖስተርም የቀረቡት የሆኑ በአብስትራክት መልክ በቃልም የሚቀርቡት የሚቀጥሉት ምንድን ነው? አንዱ አላማ የዚህ አይነት መረጃዎችን ልውውጥ ለማድረግ ነው። ለምን አንዳንድ አገሮች ለምሳሌ ከዚህ በፊት መረጃዎች ምን እንደሚመስሉ የማይታወቅበት ሁኔታ ካለ፣ እነዚህ መጥተው በሚያቀርቡበት ጊዜ እያንዳንዱ ጤና ሙያተኛ ሊተዋወቅ ይችላል። ስለዚህ የዚህ አይነት ኔትወርክ በማህበራት ሳይሆን መካሄድ ያለበት የፖለቲካል ማንዴት ወይም ምንድን ነው መብት ባለው ተቋም መሆን አለበት። ኢጋድ የጤናና የዲቨሎፕመንቱ ወይም የልማት ዴስክ የሚባል ስላለው አሁንም በጤና ላይ እየሰሩ ስለሆነ ከዚያ ላይ እንደዚህ አይነት ሲስተምን እንዴት መጨመር ይቻላል ነው አንዱ መጨረሻው ሪዞሉሽን ላይ ወይም ደግሞ በሪኮሜንዴሽን ላይ ሊመጣ የሚችለው ከስብሰባ በኋላ። በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የተዘጋጀውና በአይነቱ የመጀመሪያው እንደሆነ የተነገረለት የጤና ስብሰባ ኢቦላ አለም አቀፍ ስጋት በደቀንበትና ቅድሚያ መወያያ ሆኖ በቀጠለበት ሰዓት እየተካሄደ ያለ ነው። ትናንት የተከፈተውና ከነገ በስተ የሚጠናቀቀው ይሄው የአካባቢው አገሮች ስብሰባም ተጨማሪ ውይይት በጉዳዩ ላይ እንደሚያካሄድ ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ የምሽቱ ስርጭታችን እዚህ ላይ ያበቃ ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና